مزمر عرس كل كل كمو عهزات فهو أداوي كمو ويا بو لى بك على تفصيل اسمه لول وجروم اغزاير ونجوس ابي يو اوتو ديركولو مدر اغرارا لنا عهزار تحت اغرارا و ين ينا لرستو سنو ليا اقوى አርገ እግዚአብሔር በባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላከነ ዘምሩ ዘምሩ ለንጉሰነ ዘምሩ እስመ ንጉስ እግዚአብሔር ለኩሉ ምድር ዘምሩ ልብወ ነግሰ እግዚአብሔር ላዕለ ኩሉ አህዛብ እግዚአብሔር እሰ ይነብር ዲበ መንበሩ ቅዱስ መላእክተ አህዛብ ተጋበኦ ምስለ አምላከ አብርሃም እስመ ለእግዚአብሔር ጽኑዓነ ምድር ፈድፋደ ተለዓሉ